ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ግንቦት 22 2011 ዓ ም ስርጭታችን ጀመረ እንደምናመሻችሁ አድማጮቻችን አስተናጋጆቻችሁን ያዳኝ ሲሳይ ና ጤና ይስጥልኝ እኔም ሶሎሞን አባተንን የጀመርነው ከዳኞቻችን ነው በፌዴራል ፍርድ ቤት 360 ዳኞች አሉ ከነሱ ጋር ስብሰባ አድርገን በተለይ የፍርድ ቤቱን ነጻነት የዳኝነትን ነጻነት ማስከበር የዳኞች ስራ መሆኑን በሰፊው ተነጋግረን እዚህ ላይ የጋራ ግንዛቤ ላይ ደርሰናል። የፌዴራል ጠቅላይ ፍርድ ቤት ፕሬዚዳንት ወይዘሮ መዓዛ አሸናፊ ናቸው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። በአብይ ርዕስ እንገናኛለን። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ አዳምጡን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማቸው። ፍልሰተኞች ህገወጥ በሆነ መንገድ ወደ ዩናይትድ ስቴትስ ድንበር ማምራታቸውን ሜክሲኮ እንድታስቆም ዩናይትድ ስቴትስ ስለ አስር ቀናት ገደባ ሰጥታታለች ካልሆነ ግን ወደ አሜሪካ በሚገቡት ምርቶቿ ላይ ሁሉ ከፍተኛ ቀረጥ ለማስከፈል ዝታለች። ይህ ዛቻ ዛሬ በትዊተር ያስተላለፉት ፕሬዚደንት ትራምፕ ናቸው። ህገወጥ ፍልሰተኞች በሜክሲኮ በኩል ወደ ሀገራችን መምጣቱን እስከሚያቆሙበት ጊዜ ድረስ ከሜክሲኮ ወደ ሀገራችን በሚላኩ ምርቶች ሁሉ ቀረጥ እንጨምራለን። ከአስር ቀናት በኋላ ሰኞ ላይ የአምስት ከመቶ ቀረጥ ይደነገጋል ሲሉ ፕሬዚዳንቱ በትዊተር አስታውቀዋል። አያይዘውም ፕሬዚዳንቱ የህገ ወጥ ፍልሰተኞች ወደ አሜሪካ ድንበር መምጣት እስከሚያቆምበት ጊዜ ድረስ የቀረጡ መጠን በየወሩ ይጨምራል፣ እስከ ጥቅምት ወር ባለው ጊዜ የቀረጡ ማስከፈል መጠን 25 ከመቶ ሊደርስ ይችላል ብለዋል። የሜክሲኮ ፕሬዚዳንት አንድሬስ ማኑዌል ሎፔዝ ኦብራዶር በበኩላቸው በትዊተር ባስተላለፉት ምላሽ ማህበራዊ ችግሮች ቀረጥ በመጨመርና በማስፈራራት አይፈቱም ብለዋል። ትንኮሳ ውስጥ አንገባም፣ መጠንቀቁን እንመርጣለን ሲሉም አክለዋል። ሎፔዝ ኤብራዶ አያይዘውም ስለ መፍትሄ ለመደራደር ጠቅላይ ሚኒስትራቸውን ማርሴሎ ኤብራርድን ወደ ዋሽንግተን እንደሚልኩ ገልጸዋል። ይህ ዛቻ በተግባር ላይ ከዋለ እጅግ ከባድ ይሆናል፣ ስለሆነም ጠንካራ ምላሽ መስጠት ይኖርብናል ሲሉ የሜክሲኮ የሰሜን አሜሪካ ክፍል ምክትል የውጭ ጉዳይ ሚኒስትር ሄሱስ ዛይድ ለጋዜጠኞች ተናግረዋል። በተያያዘ የስደት ዜና በግጭት እየታመሰች ካለችው ከሊቢያዋ ዋና ከተማ ከትሪፖሊ አንድ መቶ አርባ ዘጠኝ ስደተኞችን በትናንትናው ዕለት አውጥቶ ወደ ሮም ማስፈሩን የተባበሩት መንግሥታት ድርጅት የስደተኞች ጉዳዮች ከፍተኛ ኮሚሽነር ዩኤንኤችሲአር አስታወቀ። የሶማለኛ ዝግጅት ክፍላችን ባልደረባ መሐመድ ኦላድ ያጠናቀረውን ዘገባ ቆንጅታ እየታቀርበዋለች። የጸጥታው ሁኔታ እያሽቆለቆለ ከሚገኝባት ከትሪፖሊ ዩኤንኤችሲአር ያወጣቸው ስደተኞች ኢትዮጵያውያን፣ ኤርትራውያን፣ ሶማሊያውያንና ሱዳናውያን ናቸው። ከመካከላቸው ስልሳ አምስቱ ልጆች ሲሆኑ አስራ ሶስቱ ዓመት ያልሞላቸው ሕጻናት እንደሆኑ ነው የድርጅቱ ሪፖርት ያመለከተው። በሊቢያ የሶማሊያ አምባሳደር ሞሄዲን ሞሐመድ ካሞይ ዩኤንኤችሲአር ከውጭ ሀገር ዲፕሎማቶች የተሻለ የመንቀሳቀስ እድል ስላለው ስደተኞቹን ተዘዋውሮ በመፈለግ ሊታደጋቸው ችሏል ብለዋል። ትሪፖሊ ውስጥ አሁንም በርከት ያሉ አፍሪካውያን ስደተኞች አሉ፣ ሶማሊያውያንም ጭምር መጥፎ ሁኔታ ውስጥ እንዳሉ እየገለጹልን ወደ አገራችን መልሱን እያሉ ናቸው ብለዋል አምባሳደሩ። በአይኦኤም ድጋፍ ልንደርስ የምንችለውን ሄደን ያሉበትን ሁኔታ እናያለን፣ ወደ ሀገራቸው የሚመለሱበትንም ሂደት እንዲጀመርላቸው እንረዳለን ብለዋል። የትሪፖሊ ውጊያ ጋብ ባለማለቱ አሁንም በጨካኝ ህገወጥ አስተላላፊዎች እጅ ያሉት አፍሪካውያን ስደተኞች ከመቼውም ይበልጥ አደጋ ውስጥ ወድቀዋል ብለዋል አምባሳደሩ። የጠለፏቸውን ብዛት ያላቸው አፍሪካውያን ፍልሰተኞች አሁንም አንቀው የያዙ ሕገወጥ አስተላላፊ ቡድኖች አሉ ያሉት አምባሳደሩ፣ ከጠላፊዎች እጅ አምልጣ የወጣችው ወጣት እንደነገረችን፣ ጠረፉ አካባቢ ለወራት ታግተው የሚገኙ በርካታ አፍሪካውያን እንዳሉ ተረድተናል ብለዋል። ወደ ሮም የተወሰዱት ስደተኞች በረሃብ የተጎዱና የሕክምና እርዳታም የሚያስፈልጋቸው መሆናቸውን በሊቢያ የመንግስታቱ ድርጅት የስደተኞች ኮሚሽነር ተወካይ ዣን ፖል ካቫሊየር አስታውቀዋል። የዓለም የጤና ድርጅት እንዳስታወቀው በሰሞኑ የሊቢያ ውጊያ ቢያንስ ስድስት መቶ ሰዎች ተገለዋል። ባለፈው የካቲት ወር የሰሜን ኮሪያው መሪ ኪም ጆንግ ኡንና የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ያካሄዱት ጉባኤ ሳይሳካ ከቀረ በኋላ የሀገሪቱ ከፍተኛ የዩናይትድ ስቴትስ ልዑክ ተገድለዋል ሲል ከደቡብ ኮሪያ እውቅ ጋዜጦች አንዱ ዘግቧል። አንዳንድ ስለ ኮሪያ ጉዳይ የሚከታተሉ ሰዎች ግን ብዙም ያሉት ነገር የለም። ምክንያቱም የደቡብ ኮሪያ ጋዜጦች ስለ ሰሜን ኮሪያ የሚዘግቧቸው ጭብጦች እውነታነት ላይ ችግር እንዳለ ተገልጿል። አንዳንዴ ተገደሉ የተባሉ ሰዎች በሕይወት የታዩበት ጊዜ እንዳለ ተዘግቧል። ይህ ዜና በቀጥታ የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ዛሬ ከጀርመን ቻንስለር አንጌላ መርከል ጋር ተገናኝተው ተነጋግረዋል። ፖምፔዮ የውጭ ጉዳይ ሚኒስትር ሆነው ጀርመን ሲሄዱ የአሁኑ የመጀመሪያቸው ነው። ኢራን ኒውክሌር የጦር መሳሪያ እንዳትሰራ ማድረግ በሚቻልበት መንገድ ላይ ከአሜሪካ የውጭ ጉዳይ ሚኒስትር ጋር እንደሚነጋገሩ ቻንስለር መርከል ቀደም ሲል ገልጸው ነበረ። ፖምፔዮ ከጀርመኖቻቸው ሃይኮማስ ጋር ከተነጋገሩ በኋላ በጋራ በሰጡት ጋዜጣዊ መግለጫ ዋሽንግተን ኢንስቴክስ በሚል ምህጻር ከሚታወቀው የአውሮፓ ሀገሮች ከኢራን ጋር ቢሰሩ ኩባንያዎቻቸውን ከአሜሪካ ማዕቀብ ለመከላከል በሚያስችላቸው ስርዓት ላይ ችግር እንደማትፈጥር ገልጸዋል። ኢንስቴክስ ገና በመሰራት ላይ ያለ ሲሆን በቅርቡ ስራ እንደሚጀምር ተገልጿል። የሩሲያ ፕሬዝደንት ቭላድሚር ፑቲንና የጃፓኑ ጠቅላይ ሚኒስትር ሽንዞ አቤ በመጪው ወር በሚደረገው የዓለም መሪዎች ጉባኤ ጎን ተገናኝተው ይነጋገራሉ። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ዛሬ በተናገሩት መሠረት በሁለቱ ሀገሮች መካከል ያለውን የረጅም ጊዜ ግዛት ይገባኛል ጠብን በሚመለከት መፍትሄ ለማግኘት ሲባል ስለ ጋራ የኢኮኖሚ እንቅስቃሴ ለመነጋገር ተስማምተዋል። የሚያጨቃጭቁት ግዛቶች አራት በሩሲያ የተያዙ ምዕራባዊ ፓሲፊክ ደሴቶች ናቸው። በጃፓን ሰሜናዊ ግዛቶች ይባላሉ፣ ሩሲያ ደግሞ ደቡባዊ ኩሪሎች ትላቸዋለች። የቀድሞዋ ሶቪየት ህብረት ደሴቶቹን በሁለተኛው የዓለም ጦርነት ወቅት እንደያዘች ተገልጿል። ጃፓን ህገወጥ ተግባር ነው ትላለች። ጉዳዩ ታዲያ የረጅም ጊዜ ዲፕሎማሲያዊ ጠብ አስከትሎ ለሰላም ስምምነት እንቅፋት ሆኖ ቆይቷል። የዩናይትድ ስቴትስ ተጠባባቂ መከላከያ ሚኒስትር ፓትሪክ ሻንሃን እና የቻይና መከላከያ ሚኒስትር ዌይ ፌንሄ ዛሬ ሲንጋፖር ላይ ተገናኝተው ተነጋግረዋል። ሻንሃን የቻይና መጥፎ ባህሪ እያሉትን ቢነቅፉም የዩናይትድ ስቴትስና የቻይና ወታደራዊ ግንኙነት እንዲዳብር እየሰሩ መሆናቸውን ገልጸዋል። ሁለቱ ባለሥልጣኖች የተነጋገሩት ከሻንግሪላ መከላከያ መድረክ ዓመታዊ ስብሰባ ጎን እንደሆነ ተገልጿል። በሁለቱ ሀገሮች መካከል በሚካሄደው የንግድና የጸጥታ ንትርክ ምክንያት በግንኙነቶቻቸው ላይ ውጥረት ሰፍኗል። ሸነሃን ከስብሰባው በፊት ለጋዜጠኞች በሰጡት ቃል ነገ ቅዳሜ በሚያደርጉት አብይ ንግግር ቻይና በደቡብ ቻይና ባህር ማንማን ደሴቶች ላይ ስላላት ከመጠን በላይ ያሉት ወታደራዊ ህልውና አነሳለሁ ብለዋል። የዜናው ሰዓት አበቃ። voice of America። ይህ ከአሜሪካ ድምፅ ሬዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ኸርዝ እንዲሁም በ25 ሜትር ባንድ በ11610 እና በ11720 ኪሎ ኸርዝ እንዲሁም በናይል ሳት ቪኦኤ 24 ላይ በፌስቡክ ላይቭም አት አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ግንቦት 22 2011 ዓ.ም ምሽት ፕሮግራም ነው። ከሰው ሰራሹ ታሪክ ወጥተን ቀጣዩን ትውልድ ምንድን ነው ከበደ ሚካኤል ያሉት ግሎ ለመነሳት ቆስቋሽ ይፈልጋል። የሰው ልጅ እንደ ሰዓት ብለዋል። እና መቆስቆስ መቻል አለብን። እምቢ የሚል አለመቻልን፣ የሚጸየፍ በቀሚስ ምክንያት የሚደርስባትን ውግዘት የምትቃወም ልጅ የምንፈጥረው ከቤታችን ከአስተዳደጋችን ጀምረን ምሁራን፣ መምህራን፣ ሴቶች በተለይ በሳይንሱ ሴቶችን እያገኘን እኔም ከነሱ የነሱን አንድ ነገር ለመስራት ያላቸው መነሳታት ሳይ እኔ ራሴ ተጠቃሚ ሆንኩና ባለኝ ጊዜና አጋጣሚ አንዳንድ ፕሮግራሞች እያዘጋጀን በሚቻለው የሚሰሩትን ሴቶች እንዲበረታቱ ሙከራ እያደረግኩኝ ነው። የት ነበርሽ ንጉሴና ፕሮፌሰር የዓለም ፀሐይ መኮንንን ነው በተከታታይ የሰማችኋቸው የዩናይትድ ስቴትሱ የኢትዮጵያውያን የሽልማት ድርጅት ማኅበረ ግዩራን ዘረ ኢትዮጵያ በምሕፃር ከእንግሊዝኛ ስሙ ሲድ ወይም ኤስኢኢዲ ተብሎ ይታወቃል። በዘንድሮ ዓመታዊ ልዩ የእውቅናና የሽልማት ሥነ ሥርዓቱ ካከበራቸው ዘጠኝ ሴቶች ከሦስቱ ጋር ከተካሄደው ውይይት የተወሰደ ነው የሰማችሁት። በምሽቱ ይዘናቸዋል። አሁን የዕለቱ አበይት ኢትዮጵያና የዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ዩናይትድ ስቴትስ የሚገኘው የኢትዮጵያውያን የሽልማት ድርጅት በሀያ ሰባተኛው ዓመታዊ ክብረ በዓሉ ለልዩ ዕውቅናና ክብር ካበቃቸው ዘጠኝ ኢትዮጵያውያን አንዷ ናቸው የፌዴራል ጠቅላይ ፍርድ ቤት ፕሬዝደንት ወይዘሮ መዓዛ አሸናፊ። ባለፈው እሁድ የተካሄደውን ይህን ሥነ ሥርዓትን ተርሶ በሽልማቱና አለፍ ብለንም በኃላፊነት በሚመሩት ፌዴራል ጠቅላይ ጠቅላይ ፍርድ ቤቱ ሥራ በኢትዮጵያ የፍትህና የህግ ጉዳዮች ዙሪያ አወያይተናቸዋል። አሉላ ከበደ ነው ወይዘሮ ማዓዛ አሸናፊ ያወያየው፣ ቀጥሎ ይቀርባል። ወይዘሮ ማዓዛ አሸናፊ የፌዴራል ጠቅላይ ፍርድ ቤት ፕሬዚዳንት፣ በቅድሚያ እንኳን ወዲሁ ወደ አሜሪካ ድምፅ ራዲዮ ብቃ። በጣም አመሰግናለሁ። አሉላ፣ በጣም አመሰግናለሁ ስለጋበዛችሁ። በሰሜን አሜሪካ የሚገኘው የኢትዮጵያውያን የሽልማት ድርጅት ዘንድሮ ከተሸላሚዎቹ አንዱ አድርጎታል። ዘጠኝ ሴቶች ናቸው የተሸለማችሁት። እንኳን ደስ ያለው አመሰግናለሁ ትልቁ ጉዳይ ልምጣ እርሶ የኢትዮጵያ ፌዴራል ጠቅላይ ፍርድ ቤት የመጀመሪያዋ ሴት ፕሬዚዳንት ኖት ትልቅ ሀላፊነት እንደሆነ ይልቁንም ኢትዮጵያ አሁን በሽግግር ላይ ባለችበት ጊዜ መጣ ሀላፊነት እንደመሆኑ የተለየ ትኩረትም ይስባል የህግ ጉዳይን እንነጋገር ከመጡ አጭር ጊዜም ቢሆን ወደዚህ ኃላፊነት በርካታ ለውጦች፣ በርካታ የህግ ማሻሻያዎች የሚፈለጉበት ጊዜ ላይ ነው እና ምን አይነት ጅምሮች አሏቸው? ምን አይነት ውጥኖች ስራ ተጀምሯል? አመሰግናለሁ ይህን ጥያቄ ስላነሳ። በየጊዜው የሚደረጉ ጥረቶችን ለማስተዋወቅ እንሞክራለን ለመናገር እንሞክራለን። እንዳልከው እንግዲህ አሁን ሰባተኛ ወራችን ነው እኔም ምክትል ፕሬዚደንትም አቶ ሰለሞኑ አቅቶላም ወደ ኃላፊነት ከመጣል እንግዲህ ከዛ ጊዜ ጀምሮ ምንድነው ዋናው እምነታችን ይሄ ከባድ ስራ ነው፣ ከባድ ሀላፊነት ነው። በተወሰነ ሰው የሚሰራ ስራ አይደለም እውነቱን ለመናገር እና በርካታ ሰዎች ድጋፍ በርካታ ባለሙያዎች ተሳትፎ የሚያስፈልገው ስራ ነው። መጀመሪያም የጀመርነው ከዳኞቻችን ነው። መነጋገር የጀመርነው በፌዴራል ፍርድ ቤት ሶስት መቶ ስልሳ ዳኞች አሉ። ከእነሱ ጋር ስብሰባ አድርገን በተለይ የፍርድ ቤቱን ነጻነት የዳኝነትን ነጻነት ማስከበር የዳኞች ስራ መሆኑን በሰፊው ተነጋግረን እዚህ ላይ የጋራ ግንዛቤ ላይ ደርሰናል። በሌላ በኩል ደግሞ ጠበቆችን ማወያየን ምክንያቱም እዚያ ሀገር እንደሚሉት ጠበቆቹ ኦፊሰርስ ኦፍ ኮርት ይሏቸዋል። ጠበቃ ማለት የፍርድ ቤቱ አካል ነውና ጠበቆችና ዳኞች እየተናበቡ ካልሰሩ የፍትህ ሁኔታ ለማራመድ አስቸጋሪ ነው የሚያደርገው። ከጠበቆችም ጋር ውይይት አደረግን። ውይይት ማድረግ ብቻም አይደለም። በኋላ ደግሞ ኮሚቴ አቋቁመን ጠበቆች፣ የቀድሞ ዳኞች ያሉበት አስራ ስምንት ሰዎች ያሉበት ኮሚቴ አቋቁመን በተለይ ወሳኝ የሆኑ ፍርድ ቤቱ ሪፎርም ለማድረግ የሚረዱ ህጎችን በማሻሻል ረገድ እያገዙን ነው ያሉት። እንግዲህ ከዛ አልፎ በተወሰነ ደረጃ ስልጠና ጀምረናል። ለዳኞች፣ ለፍርድ ቤት ሰራተኞች ከዳኝነት ውጭ ያላሉት ስልጠና ጀምረናል። እንደገና ሲስተማችንን በአጠቃላይ ለማሻሻል የተለያዩ እርምጃዎች እየወሰድን ነው። ለምሳሌ ምንድን ነው ፍትህ ህዝብን ያማከለ ፍትህ መስጠት አለብን ብለን ነው የምናምነው። ምክንያቱም ህዝቡ ወደ ፍርድ ቤት ሲመጣ እንደ ድሮ እየሰጋ ግራ እየተጋባ እንዳይመጣ ምንድን ነው ማድረግ የምንችለው እንዴት ነው ኤንቫይሮንመንቱንስ ፍሬንድሊ ልናደርግ የምንችለው የሚለው ላይ እርምጃዎች እየወሰድን ነው የምንገኘው። እንግዲህ ከህግ ማሻሻያው ከስልጠናው በተጨማሪ የፍርድ ቤት ትልቁ ችግር ደጋግሜ እንደምናገረው የኢንፍራስትራክቸር ችግር አለው። ፍርድ ቤት መሰረተ ልማት ዳኞቻችን ቢሮ የላቸውም። የችሎት ማስቻያ ስፍራ በጣም አነስተኛ ነው። ይሄ ችግር አለ። እንግዲህ እሱን ለመቅረፍ ደግሞ ከገንዘብ ሚኒስቴር ጋር ተገናኝተን ለጊዜው ተገናኝተን የተወሰኑ ችሎቶች፣ የተወሰኑ ቢሮዎች እንዲሰሩ ዝግጅቶች እያደረግን ነው። አጠቃላይ ሪፎርሙን ደግሞ ከመንግስት በጀት ውጪ በለጋሾች ድጋፍ ተጨማሪ ስራዎችን ለመስራት የሶስት አመት አክሽን ፕላን ሰርተን አሁን ከለጋሾች ጋር በመነጋገር ላይ እንገኛለን። የተወሰነውን ስራ ደግሞ እንደ ፓይለት ከዩኤስኤድ ጋር ጀምረን እየሰራ ነው ያለ ነው። በርካታ ጅምሮች መንገድ የያዙ ይመስላል የምንነጋገረው ሶስተኛውን የመንግስት አካል ገለልተኛ እንዲሆን የሚፈለገው በሁሉም መልኩ ነገር ግን ስር የሰደደ ባህል ምናልባትም አሰራሩን ጨምሮ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመቱ እራሱን አሸባሪ ያሉበት በህግ ስም በደል ሲፈጸምበት የቆየ ስርአት ነው እና ያንኑ ያህልም ቀላል እንዲሆን አይጠበቅም። ነገር ግን የቱን ያህል ገለልተኛ ናቸው? የፍትህ ስርአቱ ከመንግስቱ ገለልተኛ እንዲሆን፣ ከሌሎች የትኛውም የመንግስት አካላት ገለልተኛ እንዲሆን በሚፈለገው ደረጃ ገለልተኛ መሆን የሚችሉበት ሁኔታ ላይ ናቸው? አድማጮች፣ ከፌዴራል ጠቅላይ ፍርድ ቤት ፕሬዝደንት ከወይዘሮ መዓዛ አሸናፊ ጋር የተጀመረው ቃለምልልስ ምልልስ ይቀጥላል። የፍርድ ቤቶችን ከማናቸውም የመንግሥት አካላት ተጽዕኖ ነጻነት ጨምሮ ሰፋ ያለው ቃለ ምልልሳቸው በነገው ምሽት ይቀርባል። እንድትከታተሉ ተጋብዛችኋል። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። አሉላንና እንግዳውን እናመሰግናለን። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የመጽሔቱ ዘገባዎች ይቀጥላሉ። በአዲስ አበባ መሬት በመውረርና ህገ ወጥ ግንባታ በማካሄድ የተጠረጠሩ የመንግስት ሹማምንትና የፖሊስ አባላት እየተያዙ መሆናቸው ተነግሯል። የመሬት ወረራውን የፖለቲካ ጥቅም ለማራመድ፣ ሀብት ለማጋበስ አንዳንድ ኃይሎች እየተጠቀሙበት ነው ሲል የአዲስ አበባ ከንቲባ ጽህፈት ቤት ቃል አቀባይ ገልጸዋል። የከተማይቱ አስተዳደር ይህንን ለማስቆም እርምጃ እንደሚወስድ የከንቲባው ጽህፈት ቤት ቃል አቀባይ አመልክተዋል። የአዲስ አበባ ባለ አደራ ምክር ቤት የሚባለው ስብሰባ ደግሞ እርምጃው በጥንቃቄ እንደሚካሄድ አሳስበዋል። መለስካቸው አመሃ ዝርዝሩን ይዟል። የአዲስ አበባ ከተማ ከንቲባ ጽህፈት ቤት ቃል አቀባይ ወይዘርት ፌቨን ተሾመ ለቪኦኤ እንደገለጹት በከተማዋ የመሬት ወረራ በተካሄደባቸው አምስት ክፍለ ከተሞች ውስጥ በህገወጥ መንገድ መሬት በመውረር ግንባታ ያካሄዱ የመንግሥት የሥራ ኃላፊዎችና የፖሊስ አባላት በቁጥጥር ስር እየዋሉ ይገኛሉ። ወደፊትም በሕገ ወጥ መንገድ በመሬት ወረራ ላይ ተሳትፈው በተገኙ የመንግሥት አካላት፣ ባለሀብቶችና ግለሰቦች ላይ የከተማ አስተዳደሩ ሕጋዊ እርምጃ መውሰዱን እንደሚቀጥል ቃል አቀባይዋ ገልጸዋል። በተለይ የመሬት ወረራው በቦሌ፣ ነፋስ ስልክ ላፍቶ ኮልፌ፣ የካና አቃቂ ክፍለ ከተሞች ተስፋፍቶ እንደሚገኝ የተናገሩት ወይዘሪት ፌቨን ይህን ሕገ ወጥ አካሄድ ለማስቆም አስተዳደሩ መወሰኑን አስታውሰዋል። በተለይም ባሳለፍነው ሶስት ሳምንት ደግሞ ፖለቲካሊ ሞቲቬትድ የሆነ የመሬት ወረራ ጭምር እንዳለ የፖሊስና የከተማው አቃቤ ሕግ ቢሮ መረጃ በተጨባጭም ያሳያል። ባለሀብቶችም እዚህ ውስጥ እንደሚሳተፉ ጭምር መረጃዎች አሉ። ሰዎች በአንድ ምሽት በላስቲክ በእንጨት ቤቶች ሰርተው የሚያድሩባት ከተማ እየሆነች ነው። ይህንን ደግሞ የከተማ አስተዳደሩ እርምጃ የመውሰድ ኃላፊነት አለበት። ቁጭ ብሎ አይመለከትም። መንግስት ያለበት ሀገር ነው፣ ህግ ያለበት ሀገር ነው። ይሄ ነገር ሊቆም ይገባል በሚል ነው እንግዲህ ባለፈው እነዚህ ቤቶች ሊፈርሱም ይገባል፣ ይህን እንቅስቃሴ ለማስቆም ውሳኔ የተላለፈው ማለት ነው። በአዲስ አበባ ከተማ በተለይ በከተማዋ ዳርቻ በሚገኙ ክፍለ ከተሞች ሕገወጥ ግንባታ ሲካሄድና ሲፈርስ ይህ የመጀመሪያ እንዳልሆነ በብዙዎቹ የታወቀ ነው። በዚህም ምክንያት ብዙ እንባ ፈሷል፣ ብዙ ሀብት ወድሟል፣ የሰው ሕይወትም ጠፍቷል። የከተማው አስተዳደር አሁን እወስደዋለሁ የሚለው እርምጃ ከቀደሙት በምን የተለየ ነው የሚለው የቪኦኤ ጥያቄ ነበረ። በተለይ አሁን በዋናነት ትኩረት ያደረገው የከተማ አስተዳደሩ የጊዜ ገደብም ሰጥቷል። በዚህ ጊዜ ውስጥ ራሳቸው ግለሰቦቹ ያፍርሱ የሚል መልእክት ነበር የተላለፈው። እንግዲህ በዚህ ጊዜ ውስጥ ራሳቸው ግለሰቦቹ እንዲያፈርሱ እንጠብቃለን። ያ ካልሆነ ግን መንግስት ያው ይሄ የህዝብ ሀብት ነው፣ ውስን ሀብት ነው መሬት እንደሚታወቀው ከጉልበተኞች ከሕገወጥ ግለሰቦች ይህንን መሬት መልሶ ይወስዳል ማለት ነው። ቃል አቀባዩዋ ሕገወጥ ግንባታ ናቸው በሚል እንዲፈርሱ የተወሰነባቸው ቤቶች ቁጥር ለጊዜው ተለይቶ አልታወቀም። ይሁንና በጥቂት ቀናት ውስጥ ይህ እንደሚታወቅ ተናግረዋል። ከዚሁ የአስተዳደር ውሳኔ ጋር በተያያዘ ራሱን የአዲስ አበባ ከተማ ባላደራ ምክር ቤት ብሎ የሚጠራው አካል መግለጫ ወጥቷል። የምክር ቤቱን ሰብሳቢ አቶ እስክንድር ነጋን ቪኦኤ አናግረዋቸው ነበረ። በአቶ እስክንድር አባባል ሕገወጥ ግንባታን ምክር ቤቱ በሁለት ከፍሎ ነው የሚያየው። አሁን በሥልጣን ላይ ያለው የከተማዋ አስተዳደር ከመምጣቱ በፊትና በኋላ የተሠሩት ቤቶችን በሁለት ለይቶ በማየት ሕግ የማስከበሩን ሥራ በጥንቃቄ ማከናወን እንዳለበት ያሳስባሉ። የሕግ በላይነትን በማስከበር ይህን ግልጽ የሆነ መስመር አስቀምጦ እሱ ስልጣን ላይ ባለበት ጊዜ ውስጥ ምንም ሕገወጥ ቤት እንዳይሰራ መከላከል አለበት። ይሄ እንደግፋለን። ሕገወጥነት መስፋፋት የለበትም። ሕግና ስርዓት የሰፈነባት ከተማ መሆን አለባት እንላለን። ስለዚህ አሁን ተቃውሞ መግለጫ ያወጣ ነው፣ ሕግ አታስከብር አይደለም፣ አሁን ሕገወጥ ቤቶች ይሰሩ አይደለም፣ ስርዓት አልበኝነት ከተማችሁ ውስጥ ይስፈን አይደለም። በደንብ መስመር አስምርና፣ በየትኛው በኩል ነው የምትንቀሳቀሰው፣ ከመስመሩ በቀኝ ነው በግራ በኩል የሚለውን በደንብ መለየት አለብህ በሚለው ነው። ወይዘሪት ፌበን እንደሚሉት ከሆነ የከተማ አስተዳደርም በዚህ ጉዳይ ላይ ያሰበበት ይመስላል። እንግዲህ አሁን ግለሰቦቹንም ለማናገር የችግራቸውን ሁኔታ ለማየት ኮሚቴ ተቋቁሞ በየቤቱ የተዞረ የማናገር ስራ እየተሰራ ነው። በጣም የከፋ ችግር ያለባቸውን ሰዎች የከተማ አስተዳደሩ እንግዲህ መጠለያ የሌላቸውን ጊዜያዊ ማቆያም ሰርቶ ቢሆን እንዲቆዩ ይደረጋል። ከዛ ውጭ ግን ሕገ ወጥነትን አናበረታታም። ሕገ ወጥ ከሆነ መፍረሱ አይቀርም። ግን ይሄ በተለይ በቅርብ ጊዜ የተሰሩትን ማለታችን ነው። ረጅም ጊዜ ያስቆጠሩ ሕገ ወጥ ግንባታዎች በከተማው መኖራቸው ይታወቃል። እነሱን ግን አንነካ። ምክንያቱም እሱ ጥናት ይፈልጋል። እንዴት ነው ትሪት መደረግ ያለባቸው የሚለው በጥናት ላይ ተመርኩዞ ወደፊት ምላሽ ያገኛል። ይሄ ግን ሰሞኑን እየተደረገ ያለውን የመሬት ወረራ ቀደም ሲል ለመግለጽ እንደሞከርኩት ፖለቲካሊ ሞቲቬትድ ነው። ባለሀብቶች ጭምር አሉበት ይሄ ብዙም ከድሃው የህብረተሰብ ክፍል ጋር የሚገናኝ የመሬት ወረራ ስላልሆነ ነው ይህንን እርምጃ ለመውሰድ የከተማ አስተዳደሩ ውሳኔ ያስተላለፈው። በጣም አመሰግናለሁ። እኔም በጣም አመሰግናለሁ። መለስካቸውን እናመሰግናለን። በደሴ ከተማ ዛሬ መምህራን ሰላማዊ ሰልፍ አካሂደዋል። መምህራኑ ከጥቅማ ጥቅም እና ከሙያዊ ክብር ጋር የተያያዘው አሉን ያሏቸውን ጥያቄዎች አሰምተዋል። በሌላ በኩል ሰልፉ ለጤና ባለሙያዎች የተደረገውን የደሞዝ ጭማሪ በበጎ ጎኑ ካለ መመልከት የተነሳ ነው የሚሉ መሰረታዊ የመምህራን ማህበራትም አሉ። መስፍን አራጌ ከደሴ ዝርዝሩን ልኳል። ቁጥራቸው 1 ሺህ የሚጠጋ መብት ጠያቂ መምህራን ከከተማዋ የተለያዩ አቅጣጫዎች ያልተሰማ ድምጻችን ይሰማ የሚል መልእክታቸውን እያስተላለፉ መዳረሻቸውን ያደረጉት ወደ ከተማ አስተዳደሩ ጽሕፈት ቤት ግቢ ነበር። የመምህራን ደሞዝና የጥቅማ ጥቅም ጥያቄዎች ፈጣን ምላሽ ሲሰጣቸው የመምህራን አካዳሚክ ነፃነት ይከበር፣ አገር ጥራት ባለው ትምህርት ትገነባለች የሚሉና በርካታ ጥያቄ ምልክቶችን ያስተላለፉት መምህራን ለሙያው ተገቢው ትኩረት አልተሰጠውም ባይ ናቸው። ይህን ተከትሎ በክልሉ መምህራን ማህበር የተደረገውን የሰልፍ ጥሪ ተቀብለው ጥያቄያቸውን ለመሰንዘር መሰለፋቸውን ይገልጻሉ። የደሴ ከተማ መምህራን ማህበር ሊቀመንበር አቶ አለሙባዬ በ2008 የደሞዝ ጭማሪ ሲናደርግ ለመምህራን አልተጨመርም። በዛ ምክንያት ክፍያው ከማንኛውም ሴክተር በታች ነው። ወጣት መምህራን መኖር አልቻሉም። የክራይ ከፍለው መኖር ስላልቻሉ ጥያቄዎቻችን ተጠንተዋል፣ በተጠናው መሰረት ይመለሱልን። ሙያ ማህበሩ ደግሞ ሲቪክ ማህበር ከሆኑ ከፖለቲካ ነጻ የሚሆንበት ነው። አሁን እንቅስቃሴያችን እያደረጋለሁ። ሙያ ማህበሩ ነጻ አይደለም ብላችሁ ታስባላችሁ? በ204 እንኳ መሪያችን በጣም የወደደው ጋሽ መንግስቱ አመዴ የወረደው በእኛ ፍልቃድ አይደለም። ያ መገለጫ ስላለው ነው ይሄን የምንልበት። በነገራችን ላይ ሰልፉን ስታ ያካሄዱ እና ይህንን ሰልፍ ስትጠሩ የመማር ማስተማር ሂደት ተቋርጧል። ዛሬ ሰልፉ እንደሚካሄድ ይፋ ከሆነ የሚሆንበት ዕለት አንስቶ ሀገር አቀፉ ብሔራዊ ፈተና እንዳይካሄድ ሆን ተብሎ የተሸረበ ሴራ ነው የሚሉ መልእክቶች በማህበራዊ ድረገጾች መውጣት ጀምረው ነበር። ትችቱ ግን እኛን አይመለከትም ይላሉ አቶ አለሙ። የተማሪዎችን ውጤት መያዣ የሚያደረግም ሙያ ማህበርም መምህርም የለንም። ይሄ ሆን ተብሎ ሰልፉን ለማደናቀፍ የተሰራ ደባ ነው ብሔራዊ ፈተናዎችን ለማደናቀፍ የተጠራ ሰልፍ ሳይሆን ዛሬ በ23 በአፋጣኝ ያደረግ ነው ፈተናዎችን እንዳይነካ ለማድረግ ሙያ ማህበሩ በአቋም ይዞ የወጣበት ስለሆነ ከአሉባልታ በዘለለ የእኛም የመምህራናችን አላማ አይደለም። መምህራኖች በተወካዮቻቸው በኩል ባለ አምስት ነጥብ ዝርዝር ጉዳዮችን ያካተተ ጥያቄዎቻቸውን ለደሴ ከተማ አስተዳደር ጽፈት ቤት ተወካይ አቶ ትእዛዙ እንግዳ አስረክበዋል። ሰልፉ በክልሉ የተለያዩ ዞኖችና ወረዳዎች መካሄዱም ታውቋል። የክልሉ መምህራን ማህበር በቅርቡ ያካሄደው አስቸኳይ የምክር ቤት ስብሰባ ሕጋዊነት የሌለው ወቅታዊነትን ያልጠበቀ ነው የሚሉ አንዳንድ መሰረታዊ መምህራን ማህበራት በደሴ ተቃውሟቸውን በጽሁፍ አስታውቀዋል። ቁጥራቸው በርካታ የሆኑ ተማሪዎችና መምህራን ሲፈናቀሉ መምህራን ማህበሩ በዝምታ አልፏል። ለጤና ባለሙያዎች የተደረገውን የደሞዝ ጭማሪ በበጎነት ባለማየት የተ ራ ሰልፍ ነው ሲሉ ይከሳሉ። እኒህ ወገኖች አሁን ያለው መምህራን ማህበር ስለማይወክለን አስቸኳይ ሀገራዊ መምህራን ማህበር በአዲስ መልክ ይደራጅልንም የሚል ጥያቄ አቅርበዋል። የአማራ ክልል መምህራን ማህበር ፕሬዚዳንትና ወጋው ደርሰህ በክልሉ የተደረጉት ሰልፎች እየተሳኩ እንደነበሩ ይናገራሉ። ከአዊ ብሔረሰብ ዞን በስተቀር በሁሉም የተሳካ ሰልፍ ተካሂዷል። የአለምንም ችግር በሰላማዊ መንገድ ነው ሰልፉ የተጠናቀቀው። መምህራንም ያነሷቸውን ጥያቄዎች በአግባቡ ለሚመለከተው አካል እንዲደርስ አስተላልፈዋል። የጸጥታ ኃይሉም ሌሎች ከሰልፉ አላማ ውጭ ወደማይፈለግ ነገር እንዳይሄድ አስፈላጊውን ትብብር እናገዛ አድርገውልናል። በሁለት ሺ ዘጠኝ ዓመተ ምህረት መንግስት ለሌሎች የመንግስት ሰራተኞች ደሞዝ ሲጨምር መምህራንን ተጠቃሚ ሳያደርግ ማለፉን አስታውሰው ሰልፉ ይህ እንዲስተካከል ጥሪ እየተላለፈበት ነው ሲሉ አስታውቀዋል። በተጨማሪም በቴክኒክ የግብርና ሙያ ስልጠና ላይ ለሚደርስ የአካል አደጋ የህይወት ዋስትና ይሰጥ የሚሉ ጥያቄዎች እንደተካተቱበትም ፕሬዚዳንቱ ጠቅሰዋል። ልክ እንደ ሌሎች የመንግስት ሰራተኞች ፍትሐዊ የሆነ አከፋፍል ኑረን ነው፣ በትምህርት ተቋማት ውስጥ የአካዳሚክ ነጻነት ኑሮ መምህራን ስራቸውን በአግባቡ እንዲሰሩ ይደረግ የሚሉ ዋና ዋናዎች ናቸው። በአብዛኛው ይህ ሰልፍ ህጋዊነት የሌለውና ወቅታዊነቱን ያልጠበቀ በተለይ ደግሞ በክልሉና በአገሪቱ ቁጥራቸው ሰፊ የሆነ መምህራንና ተማሪዎች ሲፈናቀሉ ዝም ተብሎ መምህራን ማህበሩ አሁን ያነሳው ጥያቄ የጤና ባለሙያዎች የደሞዝ ጭማሪ ስለተደረገላቸው ተደረገላቸው በበጎነት ካለመመልከት የተነሳ ነው የሚሉ አስተያየት የሚሰጧሉና በዚህ ጉዳይ ላይ የእናንተ አስተያየት ምንድን ነው? ይሄ የተሳሳተ ነው። ለምን መሰለ፣ እኛ ጥቅምት ላይ በሰሜን ጎንደር ደባርቅ ከተማ ላይ የክልሉ መምራ ማህሬ የምክር ቤት ጉባኤ አካሄደን ነበር። በዛን ሰዓት ይሄ የሰልፍ ጥያቄ በአሁኑ ሰዓት የምናነሱው አይደለም፣ የጥቅማ ጥቅም የምናነሱው አይደለም። ሀገሪቱ ያለችበት አሁን ችግር ላይ ነው። ስለዚህ ይህንን እኛ አብረን ከመንግስት ጋር ተባብረን ሰላሙን ማረጋጋት ይገባናል ነው። በዛ ምክንያት ጥቅምት ላይ ሊካሄድ የነበረው ቢራዘም ተደረገ። በዛም ሰዓት የነበረው የምክር ቤት ጉባኤ ያስቀመጠው የጊዜ ገደብ አለ። ጥያቄውን ለመንግስት በአቋም መግለጫና በግንዛቤ ሀሳቦች ለሚመለከተው በየደረጃው ላለ አካል ተላልፏል። በዛ መሰረት ይህን የጊዜ ቆይታ ጠብቋል። አሁን አንደኛ መፈናቀሉ በዛም ሰዓትን ባሳለፈው የአቋም መግለጫ ሊቆም አልቻለም። መምህራን ከስራ ተገልለዋል። ተማሪዎቻችን መማራቸውን አቋርጠዋል። ለዚህ ይሄ ነገር እየቀጠለ እንጂ እየተሻሻለ ባለመሄዱ አንደኛ ይህንን ለመንግስት ማስተጋባል አለብን ከመንግስት ጋር አብረን መስራት አለብን፣ የሚለው ዋናው አንዱ ውሳኝ። ስለዚህ የጤና ባለሙያዎች የጥቅማ ጥቅምና የደሞዝ ጭማሪ በተደረገ ማግስት ሰልፉ መደረጉ አጋጣሚ ነው ነው የሚለውት፣ እኛ አጋጣሚ ብለን ነው የምንወስደው። በቃ እንደዚህ ፍትሐዊ የደሞዝ አከፋፈል ቢኖረው እኛ ደስተኛ ነን። ይሄ እንደዚ አይነቱ አስተሳሰብ ካለ ተራ ምቀኝነት ነው። ጠቅላይ ሚኒስትሩ ከትምህርት ባለሙያዎች ጋር በተወያዩበት ሰዓት ከመምህራን ጥያቄ ጋር የተያያዘውን ጉዳይ ለመመለስ የትምህርት ሚኒስቴርና የመምህራን ማህበሩ ጥናት አጥንቶ እንዲያቀርብ አቅጣጫ ቢሰጥም እስካሁን ምንም አይነት ምላሽ አልተገኘም። በየወቅቱ በሚያሻቅበው ኑሮ ምክንያትም መምህሩን ለጉዳት እየተዳረገ መሆኑን አመልክተዋል። በየጊዜው የሚገቡ ቃሎችም በተግባር እንዲውሉ ጥሪ አስተላልፈዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። አመሰግናለሁኝ መስፍን። በተያያዘ ዜና አርባ ስድስት የደመወዝ የጥቅማ ጥቅምና አስተዳደራዊ ጥያቄዎችን ያነሱ መምህራን በአማራ ክልል በተለያዩ ከተሞች ተቃውሞ ሰልፍ ዛሬ ማካሄዳቸውን አስቴር ምስጋናው ከባህር ዳር ዘግባለች። ጥያቄዎቹ የፌዴራልና የክልል መንግስታትን የሚመለከቱ መሆናቸውን በሂደትም መልስ እንደሚሰጥበት መንግስት ምላሽ መስጠቱን አስቴር ዘግባለች። ተጨማሪ አላት። በባህር ዳር፣ በደብረ ታቦር፣ በደብረ ማርቆስ እና በሌሎች የአማራ ክልል ከተሞች ዛሬ መምህራን የተቃውሞ ሰልፍ አካሂደዋል። ጥያቄያቸው ደግሞ ከደሞዝ ከጥቅማ ጥቅምና አስተዳደራዊ ጉዳዮች ጋር የተያያዘ ሲሆን በጥቅሉ 46 ጥያቄዎችን ያካተተ ነው። መሱና መሻ እየለ ባላለው የባህርዳር ከተማ አስተዳደር መምህራን ማህበር ሊቀመንበር ነኝ። በዛሬው ዕለት ይህን ሰላማዊ ሰልፍ ልናደርግ የቻል ነው ግንቦት 17ና 18 የአማራ ክልል መምህራን ማህበር የምክር ቤትና ጠቅላላ ጉባኤ ባደረግነው አስቸኳይ ስብሰባ በየጊዜው ለመንግስት የደሞዝ የጥቅማ ጥቅም ጥያቄ ብናቀርብም ምንም ምላሽ ባለማግኘታችን ነው። ስሜ አብነት ባይ ይባላለሁ። በከተማ መስተዳድሩ የምንኖረው መምህራን ጥቅማ ጥቅማችን አግኝተን በቃ እንደ ማንኛውም ዜጋ መብታችን ተከብሮ እንደ ማንኛውም ሰው መኖር ነው የምንፈልግ። ከዚህ በተጨማሪ በሀገሪቱ ያሉ መምህራን ከክልል ክልል ክፍያቸው ይለያያል። የደረጃ እድገትም በወቅቱ እንዳናገኝ ተደርጓል። የትምህርት ዘርፉም በፖለቲካ አመራር ሳይሆን መመራት ያለበት በባለሙያ ነው የሚሉ ጥያቄዎች ከፍ ብለው የተደመጡ ናቸው። በሰልፉ ማጠቃለያ ላይ የመምህራንን ጥያቄ የተቀበሩት የአማራ ክልል የርዕሰ መስተዳደሩ ጽህፈት ቤት ኃላፊ አቶ ዘላለም ልጅ አለም ናቸው። ያነሳቸዋቸው ወደ አርባ ሰባት ጥያቄዎች በስድስት ካታጎሪ ተከፍለውን የቀረቡት ክልሉን የሚመለከተውን የክልሉ ከፍተኛ አመራር ወይም የካቢኔ አባል ውይይት አድርጎ ምላሽ ይሰጣቸዋል። በተመሳሳይ ደግሞ የፌዴራል ጥያቄ ያቀረባችሁትን ከፌዴራል መንግስት ጋር የክልሉ መንግስት በመነጋገር መፍትሄ ለማምጣት ጥረት የሚያደርግ መሆኑን ለመግለጽ ነው የምንፈልገው። የአማራ ክልል ትምህርት ቢሮ ኃላፊ ዶክተር ይልቃል ከፋለ በስልክ ለአሜሪካ ድምጽ ሬዲዮ እንደተናገሩት የመምህራን ጥያቄ በክልል ብቻ የሚፈታ ሳይሆን የፌዴራል መንግስትን ጣልቃ ገብነት የሚጠይቅ በመሆኑ በጋራ ችግሩን በሂደት እንፈተዋለን ነው ያሉት። ያሉ ግን ሙሉ በሚ ደረጃ የትምህርት ዘርፉ በፖለቲካ ተሿሚ መመራት የለበትም ለሚለው ደግሞ ዶክተር ይልቃል ይህንን ጥያቄ ለመመለስ ከመምህራኑ ጋር ፊት ለፊት መነጋገር ያስፈልጋል ነው ያሉት። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር። አመሰግናለሁ አስቴር። የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቀቀ። አሁን ከምሽቱ 3 ሰዓት ከሰላሳ ሁለት ደቂቃ ላይ ነው። አዲስ አበባ ላይ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሻን ካርል ስተርሊንግ ነው። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። ዋና አዘጋጅ ትዝታ በላቸው። የፌስቡክ አድራሻችን አት ቪኦኤ አምሃሪክ ነው። በቀጥታ እየተላለፈ ይገኛል። አብራችሁን ቆዩ። ዛሬ ጁምዓ ነው። ከቅዱስ ራማዳን ጋር የተያያዘ አንድ አጠር ያለች ዘገባለችን። ቅዱሱ ራማዳን ወር ዘንድሮ ያረፈው በአውሮፓው ሜይ ወይም በበዛው ወርሃ ግንቦት ነው። ወሩ በአሜሪካ እጅግ ሞቃት ሆኗል። እስከ ሰላሳ ሁለት ዲግሪ ሴልሲየስ ከዚያም በላይ ግሏል። አየሩ በዲግሪስ ፈረንሃይት ለምትቆጥሩ ዘጠናና ከዚያም በላይ ማለት ነው። ቀኖቹም ጎህ ቀዶ ጀንበር እስክትጠልቅ ያለው ጊዜ በጣም ረጅም ነው። የዛሬው ለምሳሌ የጁምዓ ቀን ርዝመት ዐሥራ አራት ሰዓት ከአርባ አንድ ደቂቃ ነው። በዚህ ሁኔታ እየጾመ ያለን ሰው ሩጥ ብላችሁ ትመክሩታላችሁ ማን ሲሆን ፈቃደኛ የሚሆን ግን አሉ ሰባ ጾም ላይ ያሉ ሙስሊም ምዕመናን ባለፈው ግንቦት አስር ዋሽንግተን ዲሲ ላይ አምስት ሺህ ሜትር ሮጠዋል ዝግጅቱ በየዓመቱ ራማዳን ውስጥ በብሔራዊ ደረጃ የሚካሄድ ባህል አካል ሲሆን በአካልም ይሁን በአእምሮ ልዩ ድጋፍ ለሚያስፈልጋቸው ሕፃናት እርዳታ የሚውል የመቶ ሺህ ዶላር ገቢ ለማሰባሰብ ነው የሚደረገው ባልደረባዬ ኒያላ መሐመድ ያለፈው ሳምንት የዋሽንግተን ሩጫ ላይ ተገኝታ ብዙዎቹን አነጋግራለች የጾም አምስት ሺህ ወይም ፋስቲንግ 5k የሚባለው የዚህ ዝግጅት ፕሬዚዳንት ፋርሃን ራዚ ስለ ፕሮግራማቸው አጫውተዋታል We started this because we really wanted to help these small and local charities. ይህን የጀመርነው በየአካባቢው ያሉ አነስተኛ በጎ አድራጊዎችን ለመደገፍ ነው ነው የሚሉት ራዜ ይህ የአምስት ሺህ ሜትር ሩጫ ታዲያ እኛ ለምንወክላቸው በብዙ ደሃ ሀገሮች ውስጥ ላሉ ሕፃናት በምግብና በሌላም ዐይነት እርዳታ እንዲደርስ ለማድረግ በዚህ ቅዱስ ረመዳን ወር ውስጥ የምናካሄደው አንዱ እንቅስቃሴ ነው ፋስቲንግ ፋይቭ ኬ ወይም የጾም አምስት ሺህ በራዜና በጓደኞቻቸው የተወጠነውና የተጀመረው የዛሬ ስድስት ዓመት ቦስተን ማራቶን ላይ ከተፈጸመው የሽብር ፍንዳታና ጥቃት በኋላ ሲሆን ሐሳቡም ሙስሊሞች ሽብር ፈጠራን እንደሚቃወሙ ግልጽ መልእክት ለማስተላለፍና ለሯጮቹም የነበራቸውን ድጋፍ ለማሳየት ነበር። ከሐሳቡ ደጋፊዎች አንዱ ጁናይድ ለኒያላ እንዲህ ብለዋታል። ለምን አምስት ሺህ ሜትር አንሮጥም አሉ። ይህ ሐሳብ እነዚያ ሁለት ወንድማማቾች ከፈጸሙት አድራጎት ጋር ጨርሶ የሚጣረስና የነርሱን መንገድ የሚያፈርስ ነበር። እኛ ይህንን ስለ በጎ ምግባር እናደርገዋለን። እዚሁ ዩናይትድ ስቴትስ ውስጥ ለየማኅበረሰባችን መልሰን የምንሰጥበት ተግባር ነው። ጁናይዲ ናቸው ይህንን ያሉት። ፋስቲንግ 5 ኬ በመላ ዩናይትድ ስቴትስ እየተስፋፋ መጥቷል ዛሬ አሁን ዩናይትድ ስቴትስና ካናዳ ውስጥ በዘጠኝ ከተሞች ላይ በየዓመቱ ይካሄዳል። ባለፉት ስድስት ዓመታት ውስጥ ንቅናቄው ወደ ሁለት ሺህ የሚሆኑ ሙስሊም የረማዳን ሯጮችን እያሳተፈ ወደ አራት መቶ ሺህ ዶላር አካባቢ ለበጎ ምግባር አሰባስቧል። እንዲያውም ከዓመታቱ በአንዱ ዶሃም ላይ መካሄዱን ነው የገንዘብ ማሰባሰብና ድጋፍ ኮሚቴው አባል ሄና ቁሬሺ የሚናገሩት። እናም የራማዳኑ ፋስቲንግ 5 ኬ የአምስት ሺህ ሜትር የበጎ አድራጎት ሩጫ ቀስ በቀስ ዓለም አቀፍ ክንዋኔ ሳይሆን አይቀርም የሚል ሐሳብ አላቸው። ከድር አማኒ ደግሞ በዘንድሮው የራማዳን ጾም መሃል ላይ የፋስቲንግ ፋይቭ ኬ የ5 ሺህ ሜትር የ5 ኪሎ ሜትር ሯጭ ናቸው። አሁን ሮጠው ጨረሱ። የሚሰማኝ ስሜት ድንቅ ነው። በእርግጥ አሁን ውሃ ፈልጋለሁ። ለማፍጠር ዝግጁ ነኝ፣ ግን በጥሩ ሁኔታ ላይ ነኝ። በጣም ደስ እያለኝ ነው። ለፋስቲንግ ፋይቭ ኬ ለጾም አምስት ሺህ ሩጫ ተሳታፊዎች፣ ጁምአ ሶላት ላይ ለዋላችሁና ላላችሁ፣ አሁን ጾምና ጸሎት ላይ ላላችሁ፣ እንዲሁም ማምሻውን ላፈጠራችሁ፣ የአዲሱንም ቀን ጾም ለመጀመር እየተዘጋጃችሁ ላላችሁ፣ በመላው ዓለም ላላችሁ ሙስሊሞች ረመዳን ከሪም እያልን የሞሐመድ አወልን ረመዳን ነሺድ እንጋብዛችሁ። Ramadan, Ramadan, Ramadan, Ramadan, Ramadan, Awalul Rahma. መሐመድ አወልን እናመሰግናለን በድጋሚ ረመዳን ከሪም የፊታችን ማክሰኞ ኢድ ይሆናል ተብሎ እየተጠበቀ ነው ልዩ ዝግጅት ይኖረናል መልእክቶቻችሁን ልታደርሱን ትችላላችሁ ባሉት መገናኛዎቻችን ሁሉ በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ የአርብ ስርጭት ነው የአቃፊነትና የነጻነት ተምሳሌት ነው የተባለው የሲዳማ ብሔር ዘመን መለወጫ ፊቼ ጫምባላላ በዓል በሐዋሳ ከተማ በሚገኘው ጉደማሌ ሶሬሳ ሶንጎ ዛሬ በደማቅ ሁኔታ ተከብሯል። የክልሉ ርዕሰ መስተዳደር አቶ ሚሌን ማቴዎስ ፊቼ ጫምባላላ የፍቅር የሰላምና የአንድነት በዓል ነው ሲሉ የኦሮሚያ ክልል ምክትል ፕሬዚዳንት አቶ ሽመልስ አብዲሳ ኢትዮጵያን በዓለም ያስተዋወቀ ዘመናትን የተሻገረ የስልጣኔ ምልክት ነው ብለዋል። የበዓሉ ተሳታፊዎች የዘንድሮ በዓል እንደተለየባቸው የገለጹ ሲሆን በቀጠለ ስርዓት የሲዳማ በክልል የመደራጀት ጥያቄ በስፋት ተቀንቅኗል። ተጨማሪ ዘገባ ዘጋቢያችን ዮናታን ዘብዲዮስ ካዋሳ ልኳል። የአያንታዎችና የጭሜሳዎች የዘመን አቆጣጠር ጥበብ መገለጫ የዛሬው ትውልድ አንጡራ ሀብት የአዲስ ዘመን ማብሰሪያ ይለት ፍቼ ጫምባላላም ዛሬ የስዳማ ብሄር ዘመን መለወጫ ቀን ነው። አዲሱ ዓመት በሚለን የሚቆጠሩ የስዳማ ብሔር ተወላጆች በዋሳ ከተማ በሚገኘው ጉዱማ ለ ሰው ረሳ ሶንጎ ተገኝተው በዓሉን በድምቀት አክብረውታል። የዘንድሮ የፊቼ ጨንበላላ በዓል ከዚህ ቀደሞቹ የተለየ ሆነው መገኘቱ ነው የበዓሉ ተሳታፊዎች ለቮይስ ኦፍ አሜሪካ ተናገሩት። የተለያዩ ብሔር ብሔረሰቦችና ሕዝቦች መሳተፋቸው፣ የኦሮሞ ቀሮች ከወትሮ በተለየ ሁኔታ በበዓሉ መገኘታቸውና የቀሮችና የስዳማ ወጣቶች ወመጀቶዎች ጥምረት የተስተዋለበት መሆኑ ልዩ ያደርጋል የሚሉትም ከዚህ በተጨማሪም የሲዳማ ክልል መደራጀት ጥያቄ ፍሬውን ለማየት የደረስንበት ጊዜ በመሆኑ የዘንድሮን በዓል ልዩ ያደርገዋል ብለዋል። የብሔሩ ተወላጅ የሆኑት ወይዘሮ ዘውድቱ ዘለቀ በዓሉ በጥሩ ሁኔታ የተከበረ መሆኑን ገልጿል። ከሰው ልጅ እስከ እንስሳት ነጻነታቸውን የሚጎናጸፉበት ብለዋል። ፊቸ ጨምባላላ በዓሉ እንዴት ነው? የዘንድሮ የጨምባላላ በዓል በጣም ጥሩ ነው። ከፊት ወራ ጀምሮ እየተከበረ ያለው በጣም ደስ በምል ሁኔታ እየተከበረ ነው። በዓሉን ለማክበር ከሻሸማን የተገኘው ወጣት አማር ቃሉ በፊቸ ጨምባላ ዘመን መለወጫ በዓል ተሳትፎ ሲያደርግ የመጀመሪያ መሆኑን ተናግሮ አንድነታችንን ያጠናክርንበት ይለት ነው ብሏል። ዛሬ ጨምበላላ በጣም ተደስተናል። ከመላ ኦሮሚያ መጥቶ እያከበሩን ነው። ስዳማና ኦሮሞ አንድነታችን እያሳየን ነው። ጨምበላላ በጣም ወደናል፣ ተመችቶናል። ስለዚህ የስዳማ ጥያቄ እኛ ጥያቄ ነው። ድል ለስዳማ ህዝብ ነው እላለሁ። እዚህ በፊት ን ባላ ክብረት አካል ለመጠ እኔ ለመጀመሪያ ጊዜ ነው የመጣሁት። ዘንድሮ እንዲፈታ አነሳሳ ነገር ምንድን ነው? ዘንድሮ እጀቶ እኛ ጋር መቶ ሬቻ እየከበሩ ስለሆነ እንደዛ። በበዓሉ ላይ የተገኙት የደቡብ ክልል ርዕሰ መስተዳድር አቶ ሚሊዮን ማቶስ ፊቼ ጫምባላላም የአቃፍነትና የነጻነት ተምሳሌት ነው ብሏል። ከዚህ በተጨማሪም ፊቼ ጫምባላላ አባቶቻችን ለዘመናት ለልጅ ልጅ እያስተላለፉ ከአሁን ድረስ ተጠብቆ የቆየ አሁን ደግሞ የዓለም ቅርስ መሆን የቻለ የሰላም፣ የፍቅር፣ የእር የአንድነትና የትብብር በዓል ሲሆን በዚህ በዓል ላይ በእኛ ዘንድ ከእኛ ጋር ሆናችሁ ይህንን ደማቅ ስነ እጅ ከደም አመሰግናለሁ። በመሆኑ በዓሉ የሁላችንም የኢትዮጵያ ሕዝብ ብቻ ሳይሆን የዓለም ቅርስም በመሆኑ በበዓሉ ውስጥ ያሉ ይዘቶችን በሚገባ ይረዳ ወንድማማችነትን፣ ፍቅርን፣ እርቅን፣ ሰላምን በውስጡ የያዘ በመሆኑ ሰላም ለሰው ልጆች ደግሞ በጣም አስፈላጊ በመሆኑ በዚህ በዓል ስም የሚገባን ሁሉም የሰው ዘር አንድ መሆኑ ወንድማማችነትን የፍቼ ጫንበላላን በዓል ቅም ይዘን ማናከብር መሆኑን ከተጣላን ሰው ጋር እንኳን ይቅር ተባብለን በይቅርታ መንፈስ የምናከብር በዓል በመሆኑ ይህንን ትምህርት ከልብ መውሰድ አለብን ብዬ አስባለሁ። አቶ ሚሊዮን ንግግራቸውን ሲያጠናክሩ እንዳሉት ከሁሉም ወረዳዎች የወጡ የስዳማ አጃንቶችና ጭመሻዎች የቀጠላ ስርዓት ሲያካሂዱ ያስተላለፉት መልእክት በክልል የመደራጀት ጥያቄ ምላሽ እንዲሰጠው መጠየቃቸውና አሁን ምላሽ ወደሚያገኝበት ደረጃ መድረሱንም ገልጸዋል። የኦሮሚያ ክልል ምክትል ፕሬዚዳንት አቶ ሽመለስ አብዲሳ የመጣ ነው ባሉን ለማድመቅ ሳይሆን ለማክበር ነው ብለው የስዳማ ሕዝብ የጥንታዊ ቱባ ባህል ባለቤት መሆኑን ተናግሯል። የስዳማ የዘመን መለወጫ በዓል ኢትዮጵያን አስተዋውቋል ያሉት ምክትል ፕሬዚዳንቱ አባቶችና እናቶች ጠብቆ ያቆዩትን ቱባ ባህል አሁን እጀቶች እና ቀሮች ኃላፊነት ተጥሎባቸዋል ብለዋል። የሲዳማና የኦሮሞ ህዝቦች በጋራ መስዋዕትነትን የከፈሉ ለድል የበቁ ህዝቦች ናቸው ያሉት አቶ ሽመልስ እኩልነትና ነጻነትን በማረጋገጥ የተገኘውን ድል ማስቀጠልና ያለውን ችግር በጋራ መፍታት ይገባል ብለዋል። ልዩነታችንን በማጠናከር አንድ የሚያደርጉን ነገሮችን አጉልተን ሌላ ድል መስራት ይጠበቅብናል በማለት ተናግሯል። ወንድማማችነት የሁሉ ነገር መስራት ነው። ከዚህ በፊት እየከፋፈሉ አንዱን አንዱ ላይ እያስነሱ ሲኖሩ የነበሩት ወንድማማችነትን በማጥፋት ነው። አሁን ብዙ ድሎች ያገኘነው ወንድማማችነት ስለመጣ ነው። ወደፊትም ድሎቻችን የሚቀጥሉት ወንድማማችነትን በማጠንከር ነው። ከአሁን በኋላ ስራችሁ ወንድማማችነት ነው። ሌላ ሁሉ ይሳካል። ኢትዮጵያን ከሚለያየን ነገር አንድ የሚያደርገን ነገር ትልቅ ነው። ኢትዮጵያ ባላት ባህላዊ ሴቶች ተፈጥሯዊ ሀብታዎቿና በአኩሪ የታሪክ አሻራዎቿ የታደለችና ከአፍሪካ ሀገራት በግንባር ቀደምትነት እንደምትጠቀስ የገለጹት የባህልና ቱሪዝም ሚኒስትር ሂሩት ካሳም ህዝቦቿ ባህሉን የዘመናትን ውጣ ውረድ ተቋቁመው ከትውልድ ወደ ትውልድ አሸጋግሯል ነው ያሉትም። ኢትዮጵያን ለዓለም በማስተዋወቅ የራሱን ሚና የተጫወተው የፊቼ ጨምበላላ በዓልም ከነዚህ ውስጥ አንዱ ነው ብለዋል። ለዚህ ትውልድ በተራው በታማኝነት ያስረከብና በዓሉን ከሲዳማ ሕዝብ አልፎ የመላ ኢትዮጵያ የመላ ያለ ሕዝቦች ባል ያደረገ ሕዝብ በመሆኑ ሰላምና ባህሉን ከሉላውነት ተጽዕኖ በመጠበቅ ለቀጣይ ትውልድ ማስተላለፍ እንደሚገባም ተናግሯል። በበዓሉ ላይ የተሳተፈው የኦኤምን ስራ አስኪያጅና አክቲቪስት ጃወር መሐመድ በዓሉ በሰላማዊ ሁኔታ መከበሩ እንዳስደስተውና ወጣቶች ላሳዩት ስነ ምግባር አድናቆቱን ገልጿል። ወጣቱ በዘመናዊ እውቀትና ቴክኖሎጂ በመደገፍ የሲዳማን ባህል እንዲያሳድግም ጠይቋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም። አመሰግናለሁ ዮናታን ለዘገባው። መልካም ጨምበላላ። ተከታዩ ዝግጅት በዘንድሮው የሲት ተሸላሚዎች ላይ ያተኩራል። የዩናይትድ ስቴትሱ የኢትዮጵያውያን የሽልማት ድርጅት ማኅበረ ግዩራን ዘረ ኢትዮጵያ በእንግሊዝኛ ጽረቱ ሲሄድ ዓመታዊ ልዩ የእውቅናና የሽልማት ሥነ ሥርዓቱን ባለፈው እሁድ አካሂዷል። በብዙ መቶዎች የሚቆጠሩ ከዋሽንግተን ዲሲ እና ከአካባቢው እንዲሁም ከተለያዩ የዩናይትድ ስቴትስ ግዛቶች እና ከአዲስ አበባም ጭምር የመጡ ታዳሚዎች በተገኙበት 27ተኛው ዓመት ልዩ የሽልማት ስነ ስርዓት በላቀ ስራቸው የተመረጡ ዘጠኝ ኢትዮጵያውያን ሴቶች ለክብርና ለእውቅና በቅተዋል። ስነ ስርዓቱን የተከታተለ አሉላ ከበደ ከተሸላሚዎቹ ሶስቱን ስቱዲዮ ጋብዞ አወያይቷል። የውይይታቸውን የመጀመሪያ ክፍል ባለፈው ማክሰኞ ሰምተን ነበረ ለምሽቱ ሁለተኛውን ክፍል ይዞ ቀርቧል ፕሮፌሰር ያለም ፀሀይ ሌሎችን ስለ ማነቃቃት እናንተ አሁን የተከበራችሁበት ሌሎችንም እንዲያነቃቃ ታዳጊውን ትውልድ በአርአያነት እንድትታዩ ነው እና ከዛ አንጻርስ እኔ በጣም ሁልጊዜ የምከተለው ነገር ምንድን ነው ሌሎችን መምህርም ስለሆንኩም ሊሆናል ወጣቶች ጋር ነው ህይወቴ በሙሉ ለዚህም አንዳንድ ጓደኞቼ እንዴ ሲያዩኝ አልተቀየርሽም ይላሉ። የወጣቱ ኤነርጂ ወደ ኔ እየመጣም ይሆናል እና ማበረታታቱ በጣም አስፈላጊ ነው። ምክንያቱም ችሎታ እያላቸው ፍርሃት አለ፣ የመውደቅ ፍርሃት አለ። አንድ ነገር ብጀምረው እወድቃለሁ። መውደቅ ደግሞ አንደኛ በቤተሰብም በኩል ተቀባይነት አይኖረውም። እንግዲህ እኔ ብዙ ጊዜ ከተማሪዎች ጋር ስለሆነ የማሳልፈው በምርምርም ወደ ገጠር ሄጄ ገጠር ሴቶች፣ ወጣቶች ስለማገኝ አንድ ጊዜ ስለወደቅኩት ምሳሌ ያስረዳቸዋለሁ፣ እንዲበረታቱ። እና ያን የምሰጣቸው ምሳሌ እዚህም ልድገመውና እኔ እላቸዋለሁ በየጊዜው ሁለተኛ ደረጃ ትምህርት ስጨርስ ተሸልሜ፣ በእድሜም ከነበሩ ትንሽ አነስ ስል ነበረ። ቆበስ ተብዬ ዩኒቨርስቲ ገባሁ እላቸዋለሁ። እዛ ገብቼ በቃ ልቤ ትንሽ የጉርምስና ምን ምን በቃ ሁሉ ነገር የሚያቅተኝ አይመስለኝም ነበር። ከዛ የመጀመሪያው ሴሜስተር ላይ በመጥፎ ውጤት ለመባረር ትንሽ ነጥብ ሲጎል ነው ያለፍኩት። ምክርም የሚሰጠኝም የለም ሁሉ ነገር የማውቀውና ጎበዝ ሆኜ ነበር። ራሴን ገመጥኩት። ከዛ ደነገጥኩ። ለካ ትክክል መንገድ አልነበረም የያዝኩት። ስለዚህ ለወድቅ ብዬ ከዛ ራሴን አበረታትቼ በደንብ ሰርቼ ነው እዚህ ደረጃ ያደረስኩት። ነቅተሽ ማለት ነቅ እንዴ ነቅች ነው። ከዛ እንዴ እንደዚህ ጎበዝ የተባለች ልጅ ወደቀች የሚባለው። በቃ እኔ ምን አለሁ፣ ሁልጊዜ መሰረታዊ ነገር ከተሟላ አንድ ሰው ፍላጎት ካለው የሁለት ሰዎች ልዩነት ካፓሲቲ ወይም ደግሞ ችሎታ ዝንባሌ ትንሽ ሊቀየር ይችላል። በአንዱ ላይ ጎበዝ፣ በአንዱ ላይ ደግሞ ደከም ይለ ምንድን ነው ችሎታው አሉ ተፈጥሮ ውስጥ ግን ለዛ ብዙ ፍላጎት አያሳይ ፍላጎቱ አይደለም ለ እና ምን ላችኋለሁኝ፣ መጀመሪያ ችሎታችሁን እስከ መጨረሻው ድረስ ውሰዱት። አንችልም ብላችሁ መጀመሪያ አትዝጉት። መሞከር አለባችሁ። ከሞከራችሁ፣ ከሰራችሁ የሚያቅት ነገር የለም። እና የሚል ምክር ሰጣለሁኝ። አሁን ደግሞ ባለሁበት ደረጃ በቅርቡ ጊዜ በሳይንስና ቴክኖሎጂ ሚኒስቴር አምስት አመት ሆኖታል፣ የተወሰኑ ሴቶች ጠሩንና እስቲ ሴቶችን ለማበረታታት ሶሳይቲ ቢቋቋም ሴቶች ላይ ብቻ ያተኮረ። ለምንድን ነው ይሆነው ከፍተኛ ትምህርት ተቋማት ተስፋፉ ኢትዮጵያ ውስጥ በተለይ የመንግስት ዩኒቨርሲቲዎች የግሎቹም እየተስፋፉ ነው፣ ከፍተኛ ትምህርት ተቋማት እና እና ሴቶቹ መበረታታት አለባቸው። ወጣቶች ናቸው በእድሜ አብዛኞቹ እና ለማስተማር ለመመራመር እናንተ ልምድ ያላችሁ እስቲ በማህበር ቢደራጅ በሚል ያ ማህበር ተቋቋመ። ያ ማህበር በእንግሊዝኛ አጠራሩ የሶሳይቲ ኦፍ ኢትዮጵያን ዊመን ኢን ሳይንስ ኤንድ ቴክኖሎጂ ይባላል። መጻረ ቃሉ ሰዊስት ነው እንግሊዘኛው እና በዛ አሁን በጣም በብዛት ምሁራን መምህራን ሴቶች በተለይ በሳይንሱ ምክንያቱም የሳይንስና ቴክኖሎጂ ቅድሚያ ይሰጠው በሚል ያ መመሪያ በመንግስት ስለነበረ በዛ ሴቶችን እያገኘን እኔም ከነሱ እንዳልኩት ብዙ የእነሱን ፍላጎት፣ የእነሱን አንድ ነገር ለመስራት ያላቸው መነሳታት ሳይ እኔ ራሴ ተጠቃሚ ሆንኩና እኩም ባለኝ ጊዜና አጋጣሚ አንዳንድ ፕሮግራሞች እያዘጋጀን እንዲያውም ሌላም ደግሞ አንድ ፕሮጀክት በቅርቡ ከጀርመን ያሉ ማያ አዋርድ አግኝቼ ነበር። ባለፈው ሁለት ሺ አስራ ስምንት ላይ ጀርመኒ ገንዘብ ትንሽ አግኝቼ እነሱን አሁን ኔትወርክ ለማድረግ ከሌሎች እኔ አሁን አመራር ውስጥ የለውም። ፕሮጀክቱን ብቻ ነው በመሪነት ያገኘሁትና ሌሎች ጎበዝ እንግዲህ እኔ የሚያፈሯቸው ሌሎቹም የሚያፈሯቸው ሴቶች ምሁራን አሉ እና በመምከር ሲኒየርን በመሆኔ በሚቻለው የሚሰሩትን ሴቶች እንዲበረታቱ ሙከራ እያደረግኩኝ ነው። መልካም እስኪ እንድትነጋገሩ እናደርግ። አሁን ፕሮፌሰር ያለም ፀሐይ ወጣቶችን ስለ ማነቃቃት ሲናገሩ ነበር። በኃላፊነት የምትሰሯቸው ስራዎች አሉ። ኮሎኔል ደራርቱ በአትሌቲክሱ ትልቅ ኃላፊነት ተቀብለሻል። ከየት ነበርሽ ጋር ደግሞ የምትሰሩት የሰላምና እርቀ ኮሚሽን ውስጥም በአባልነት በትጋት ለመሳተፍ ተዘጋጅቻለሁ ብለሻል። እስቲ ከምትሰሩት ነገር ጋር እናዛምደው። ይህ ይበልጥ መነሳሳት ሌሎችን በማነቃቃቱና በተለይም ደግሞ አዲስ በተረከባችኋቸው በነኚ ሀላፊነቶች ላይ ሊኖር የሚችለውን አንድምታ ደግሞ እንመልከት። ኮሎኔል ደራርቱ ሀላፍነት እንግዲህ ሀላፊነት ነው ለኔ ሁሌም ቢሆን ማለት ነው የሀላፍነት ትንሽ የለውም። ስለሆነም በእርግጥ እነየትዬ እነ ፕሮፌሰር እንደምታውቀው በጣም ብዙ አላፍነትን እየተወጡ ነበረ። እኛ እንግዲህ በአንድ መስመር ውስጥ የመጣ ነው። አንድ መስመር ደግሞ እንደምታውቀው ሩጫ ነው። ሌላ ማህበራዊ ውስጥ ነገር ብዙ አልገባልንና እናደንቃቸው ነበር። እንግዲህ ከሮቆ በተለይ አሁን እየትዬ በአፍሪካ በዓለም የምትሰራውን ስራ እያየህ ነው ና በጣም እናደንቃትና ብዙ ነገሮች ከስፋ የምንወስደሰ ነገሮች አሉ። በእርግጥም እንግዲህ እንደምታወቀው ዓለም ከእኛ በፊት ነቃችም አደገችም ሴቶችን ተጠቀመችበት። እንደ ድል ሆኖ ደግሞ አፍሪካ ውስጥ ስለ ስለተወለድን እኛ ሀገራችንም ኢትዮጵያ ሆን የአፍሪካ ብዙዎቹን ሴቶችን ወደፊት አላመጣችም። ሴቶችን ወደፊት ባለማምጣቷ እንግዲህ ተጎድታለች ብዬ ገምታለሁ። ትላንትና አሁን ስንሸለም ኦርጋናይዜሽኑ ዝም ብሎ አደለም ዘጠኝ ሴት ብቻ አይወስደው ብዙ ነገር ከግምት ውስጥ አስገብተው ለው ከዚህ በፊት እንግዲህ እንደምታወቀው ሴቶችም ወንዶችም እየተደባለቁ ይሸለሙ ነበርና ምናልባትም የሴቶች አስተዋጽኦ አሁን አሁን በሀገራችን በኢትዮጵያ ውስጥም በሌላው ደግሞ ኢትዮጵያ በዓለም ውስጥ ሌላ ዓለም በምኖሩት ኢትዮጵያኖች ላይ ትልቅ ተጽዕኖ አሳድረዋል። እና በጣም ብዙ ሴቶች እናቶች፣ የእኛ ጎላ ብሎ ስለታየ እንጂ እኮ ማንኛውም እናት፣ ማንኛውም እህት፣ ማንኛውም ሚስት ብዙ ስራዎችን ትሰራለች። ጓዳ ያለውን እዛ ጋር የቤተሰብ ኃላፊነት ወጥቶ ደግሞ ይህንን በአደባባይ እያደረገ ነው ያለው እና ይሄ ሽልማት ለሚመጡት ታዳጊዎች ትልቅ ነገር ያረጋል ብያለሁ። ቅድምም ብዙ ሴቶች መሻለም የሚገባቸው እኛ የእኛ ስራ ጎልቶ ስለታየ እንጂ ከኛ ምናልባትም እጥፍ ድርብ የሰሩ ሴት እህቶቻችን እናቶቻችን ሊኖሩ ይችላሉ። ሴት እንግዲህ እንደሚታወቀው ልጆች አንገርታ ኮትኩታ፣ አሳድጋ፣ አስተምራ ራበኝ ጠማኝ ሳትር፣ ፊት ሳት በላ ፊት ሳት ጠጣ ፊት ሳት ለብስ ብዙ ነገር አድርጋ ነው እዚህ ያደረገችውና አሁንም ኃላፊነት ላይ ያለው የኢትዮጵያ ሴቶች ብዙ ለውጥን ያመጣሉ ብዬ ገምታለሁ። ብቻችን ምንም ልናደርግ እንችልም። ኦፍ ኮርስ ድጋፍ አስፈልገናል። ድጋፍ ደግሞ በወንድሞቻችን፣ በባሎቻችን፣ በልጆቻችንም ነው። እና ምናልባትም ሳልናገር አላልፈው ዲሞክራሲ አለ፣ እኩልነት አለ፣ የሴቶች ናይ ወንዶች ይባላል። ያ በተግባር ሆኗል ወይ? ባሎቻችን በተግባር አረጉ ወይ? ወንድሞቻችን በተግባር አረጉ ወይ? ልጆች ወንዶቻችን በተግባር አረጉ ወይ? በመንግስት ከይጋንጻርስ ያ ነገር ተግባር ላይ ውሏል ወይ? ያን ያንን እንግዲህ በያለንበት እኩልነት እንድመጣ የሴት እኩልነት እንድመጣ ጥረት እንድደረግ ሴቶች እንድወጡ እንድመጡ ፊት እንድመጡ የበኩላችን ጥረት እናደርጋለን። ባለንበት ኃላፊነት ደግሞ ብዙ ስራለን ብዬ እገምታለሁ። ከኋላ ለመመጡት ደግሞ ከዚያ ፊትም መሳለንናለ ወደፊትም ደግሞ ባለን አጋጣሚ ደግሞ እንመክራለን፣ እንነግራለን፣ ልምዳችን እናካፍላለን። መልካም የሪኮርዶቹ ባለቤት ሪኮርዶች እንደሰባበር ሽ የሰላም መንገድም ብዙ ስራ እንዳለ እንደሚሰራ ተስፋ የሚሰጠውን ነገለች ሁላችሁም እንዳ ያላችሁት ማንቃት መቻሉ ነው። እኛ የመጣንበት መንገድ አለ። እኛ የመጣንበትን መንገድ እንዳይደግሙ ማለት። ደራርቱ የሚለው ስም ፊቷን ሳታየው ሳቋን ሳትሰማ፣ እግሮቿን ሲራመዱ ሳትሰማ ብዙ ሰው ከቤት አውጥቶ ያሮጣል። ጎዳና ላይ በህይወት ያሮጣል። እንደው ማራቶንና ምናምን መግባት ራሱ ያልቻለውን ሰው ደራርቱ የሚለው ስም ያሮጣል። ይሄንን መፍጠር መቻለው ደራርቱ የሚለው ስም ሲነሳ የምትሮጥ ሴት አበበ ቢቂላ ሲባል፣ አዎ ልክ ነው። አበበ ቢቂላ ነው ኢትዮጵያዊ ነው። ግን አይ እኔ እኮ አበበ ቢቂላን ተስፋ አድርጌ ሮጣለ ስለች አንቺ ደሞ አርፍሻ ትቅምኝም ሴት ነች ነው። አሁን ግን ደራርቱን የሚለውን ስም ይዤ ሮጣለው ስትል የሚያግዳት የሚከለክላት ሰው የለም። ይሄ ነው ማንቃት መቻል ማለት ነው። ፕሮፌሰር አለም ፀሃይ እንዳለችው በጣም ብዙዎቻችን በመገናኛ ብዙሀን የሚነገረው ታሪካችን በስኬት የተሞላ ነው እና አንዳንድም ሰው ሰራሽ ነው እውነቱን አንነግራቸውም፣ ገባ ችግሮቻችንን። አንድ ቀን እኮ ወድቄ ነበረ፣ አንድ ጊዜ እኮ እንደዚህ ነጥብ ጎሎብኝ ነበር አንልም። ምክንያቱም ሰው ሁሉ መደነቅ፣ መወደድ ምናምን ነው እና የሚፈልገው ያንን አይናገርም። ይሄንን ጭምር ነግረን ከሰው ሰራሹ ታሪክ ወጥተን ቀጣዩን ትውልድ ምንድነው? ከበደ ሚካኤል ያሉት ግሎ ለመነሳት ቆስቋሽ ይፈልጋል የሰው ልጅ እንደ ሰዓት ብለዋል። እና መቆስቆስ መቻል አለብን። እምቢ የሚል አለመቻልን፣ የሚጸየፍ በቀሚስ ምክንያት የሚደርስባትን ውግዘት የምትቃወም ልጅ የምንፈጥረው ከቤታችን ከአስተዳደጋችን ጀምረን ስንወጣ ነው እና ደራርቱ በጣም ትሁት ስለሆነች እንደው እነሱ ምንም የላቸውም ላልችኝ የእናትነት ሚናዋን ነጋዴም ነሽ እኮ አይደለም የንግድ ስራው አካል። ትለጥ ብላ ብትሰራ ብታያት፣ ያ ነው ለኔ ማስተማር፣ ያ ነው ለኔ ማንቃት። እንደው አሁን ያልሽው ላይ እስኪ ገፋ አድርገሽ በምሳሌነት ማሳየት የሚቻል ከሆነ በእንቅፋትነት ከራስሽ መነሳት የምችው መነገር የሚችል ነገር አለ። ክቡራትና ክቡራን አድማጮች አሁን አንድ እንግዳ ይዣለሁኝ ስቱዲዮ ውስጥ እንግዳ ልበላው ቤተሰብ አሁን አላውቅም። ዛሬ ባለንበት ሁኔታ ትንሽ ቆይተን ከእናንተ ጋር እንወስናለን። ላለፉት ከሰላሳ 3 ዓመታት ለበለጠ ጊዜ ይህንን የምትሰሙትን የአሜሪካ ድምፅ ራዲዮ ጣቢያ ይህንን ያህል ተወዳጅ፣ ይህንን ያህል የሚከበር፣ ይህንን ያህል ተደማጭ አድርገው ከቆዩ ድምፆች አንዱ ነው ባልደረባዬ ሰሎሞን ክፍሌ ዛሬ በሥራው ላይ የመጨረሻ ቀኑ ነው። ጡረታ ይወጣል። በጡረታ ከመሰናበቱ በፊት የዛሬውን ውሎውን ሲያጠናቅቅ ወደ ስቱዲዮ ይዤው ገባሁና እስቲ አንዳንድ ሐሳቦችህን አጫውተን አካፍለን ከአድማጮችህም ጋር የምትለዋወጠው ነገር ካለ አልኩና ጋበዝኩት። ሰሎሞን ጤና ይስጥልኝ፣ እንደምንድነ አለው። ሰሎሞን እና እስቲ እንግዳ ልበልህ ወይስ ቤተሰብ ልበልህ? አሁን ባለህባት ሰዓት ቤተሰብ ለነገሩ ወተህም ቤተሰብ ነህ። ምክንያቱም ጋዜጠኛ አንድ ጊዜ ጋዜጠኛ ከሆንክ እስክትሞት ጋዜጠኛ ነህ ይባላል። በጡረታ ብትወጣም ጋዜጠኛ እንደሆንክ ነው። ከስራህ ጡረታ ትወጣለህ እንጂ ከሙያ ጡረታ አትወጣም። እና ሰሎሞን ጊዜህ ለመሆኑ ደርሶ ነው በጡረታ ለመውጣት ወይም ከስራህ ላይ ለመራቅ የወሰንከው? ትንሽ የቸኮልክ አይመስልህም? ፈጽሞ አልቸኮልኩ ሞግሼ እንዲያውም አንድ የመንግሥት ሠራተኛ የተሟላ ጥቅማ ጥቅሞቹ በተጠበቁበት ሁኔታ መውጣት የሚያስችለውን ጊዜ ጠብቄ ነው የምሰናበተው። እንደምታውቀው ከስልሳ ዓመት በላይ ስትሆን ገቢህ ይቀንሳል እንጂ ጡረታ መውጣት ትችላለህ። እኔ ግን ሙሉ በሙሉ ጥቅማ ጥቅሞችን አስከብሬ ነው የምወጣው። ከስልሳ አምስት በላይ መሆን አለብህ ይህን ለማሟላት ስለዚህ፣ አልቸኮልኩም ለማለት ነው። መልካም ሞክሼ አየህ፣ በዩናይትድ ስቴትስ መካከለኛ ገቢ አሁን ባለህበት ሁኔታ ማለት ነው ጥሩ መካከለኛ ገቢ ደሞዝ አምስት ሚሊዮን ዶላር ማለት ለመጪዎቹ ሐምሳ ዓመት ያለ ሐሳብ የሚያኖርህ ገንዘብ ነው። እና በቅርቡ የደረሰህ ሎተሪ ያገኘኸው ገንዘብ ሐሳብም አለ የለም ሎተሪው ከቪኦኤ ለመሰናበት ፈጽሞ ተጽዕኖ አላሳደረብኝም ታስታውሳለህ ድሉን ያገኘሁበትን የአንት ኬቲጄ በማግስቱ በሥራ ገበታ ላይ ተገኝቻለሁ በሎተሪ ከፍተኛ ገንዘብ ሳገኝ እኮ ይሄ አሁን የመጀመሪያ አይደለም ጣህም አሉ ዙሪያን ሲዞር ነው የኖረው ከአስር ዓመት በፊትም ሎተሪ ደርሶኛል ይህኛው ለሁለተኛ ጊዜ መሆኑ ነው ገንዘብ በእኔ ሕይወትና ሙያዬ ላይ ተጽዕኖ ማሳደር አይችልም ከ31 ዓመታት በፊት ያገኘሁት በጣም ግዙፉና በሺህ ሚሊዮን የማይገመተው ሎተሪ ግን ሁልጊዜም ከአእምሮ የማይጠፋ ነው። እሱን ብገልጽልህ ደስ ይለኛል። በነገራችን ላይ ከሎተሪህ ትንሽ ሳትርቅ ትልቁ ዜና የነበረው ያን ጊዜ አምስት ሚሊዮን ዶላር የደረሰው አንድ ጋዜጠኛ፣ የአሜሪካ ድምፅ ራዲዮ ጣቢያ ባልደረባ ስራው ላይ ተመልሶ ገባ፣ ስራውን እየሰራ ነው ማለት ነበረ ትልቁ ዜና። እስቲ ትልቁ ሽልማቴ ነው ትልቁ ሎተሪ ነው ዳልከው ንለፍ። ይውል ወደዚህ ሀገር እንደመጣሁ በችሎታ የምፈልገውን የስራ አይነት ማግኘት አልቻልኩም ነበርና በአንድ ሴንትራል በተባለ የመኪና ማቆሚያ ኩባንያ ተቀጠርኩ። እዚያ እየሠራው ባለሁበት ጊዜ ነበር ቪኦኤ የአማርኛው ቋንቋ አገልግሎት ስልክ ደውሎ ማመልከቻ ውሳኔ አግኝቷል ልንቀጥር ስለሆነ መታ አስፈላጊውን ፎርማሊቲ አሟላ ተባልኩ። ያችን ቃል በሰማሁበት ወቅት የተሰማኝ ደስታ በአምስት ሚሊዮን ዶላር አይደለም በመቶ ሚሊዮን ዶላር የማይገኙ ቪኦኤ በመሥራቴ ነው ብዙ ሚሊዮን ጥያቸው የተሰደድኩትን ወገኖችን ማገልገል የቻልኩት ስለዚህ ነው። ትልቁ ሎተሪ ቪኦኤ ነው የምለው። እናም በሀገር ውስጥም በውጭም ዓለም የሚገኙ ብዙ ሚሊዮን ኢትዮጵያውያንን ላለፉት ሰላሳ አንድ ዓመታት እንዳገለግል እድሉን ለሰጠ ለዚህ መስሪያ ቤት ከፍተኛ ምስጋና ማቅረብ እፈልጋለሁ። እናንተን ባልደረቦችን ሰለሞን ከልብ ላመስግን። እዚህ በዋናው ስቱዲዮና ኢትዮጵያ የሚገኙትን ዘጋቢዎቻችንን ሁሉም አብሬያቸው ለመስራት በመታደል ያመሰግናለሁ። እኮራባችኋለሁ። ሰሎሞን፣ በጣም ስሜት የሚነካ አባባል ነው። አንተ በዚህ በጋዜጠኝነት ዓለም ስትሰራ ቪኦኤ መጀመሪያው አይደለም። የኢትዮጵያ ቴሌቪዥን ተመልካቾች ያስታውሰሃል። እንደ ዛሬ ከኢትዮጵያ የወጣህበትም ሁኔታ በብዙዎች አእምሮ ውስጥ እስከ ዛሬ ድረስ አለ። መጽሐፍ እየጻፍክ እንደሆነ ስለ ሕይወትህ አውቃለሁኝ እና በዛም ውስጥ ብዙ ታሪኮችህን አድማጭም ተመልካችም ያገኛል የሚል እምነት አለኝ። በቅርቡ ሞክሼ መልካም ዘመን እንዲሆንልህ እመኛለሁኝ። እኔም ከስራ ውጭ ባለህ ጊዜ በእርግጥ አንተ ጥሩ ሕይወት ያለህ ሰውነህ፣ ጥሩ መግባባት ያለህ ሰውነህ ከሰዎች ጋር የከበደ ጊዜ አይገጥምህም። ብቻህን ትሆናለህ ትሆናለህ የሚል እምነት የለኝም። ከስራ ውጭም ትሆናለህ የሚል እምነት የለኝም። ጡረታ እንደ መውጣት አይደለም። ያንተ ጡረታ መውጣት ቦታ እንደ መቀየር አድርጌ ነው የምወስደው። ለማንኛውም አብረን እንቀጥላለን ሰሎሞን ክፍሌ። እጅግ በጣም አመሰግናለሁ። መልካም ዘመን ይሁንልህ። በጣም አመሰግናለሁ ሰሎሞን ዜር ስትልኝ ተጨማሪ ውይይቶችን ከዌብሳይታችንና ከፌስቡክ ገጻችን ማግኘት ትችላላችሁ። የቀደመውን የሲድ ዘገባም እንደዚሁ በመጪው እሁድ፣ ከነገ በስቲያ በራዲዮ መጽሔት በዝርዝር ይቀርባል። ተከታተሉት። የምሽቱ ዝግጅታችን ተጠናቀቀ። በእኛ በኩል ሰላም፣ ደህና ደሩ። አሁን ትግርኛ ይቀጥላል። ሰላም።